The voice of America. ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በ19 በ22ና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የሰኞ ታህሳስ 17 2009 ዓ.ም ዝግጅታችን ጀመረ። ጤና ይስጥልን። እንደምን አምሽታችኋል? የምሽቱ አስተናጋጆቻችሁ ቆንጂ ታዬና እኔም ሰሎሞን አባተንን ጤና ይስጥልኝ። ሰዎች የኤችአይቪ ምርመራ እንዲያደርጉና ቫይረሱ የተገኘባቸው መድኃኒቱን እንዲጀምሩ የበለጠ ንቅናቄና የፖለቲካ ቁርጠኝነት እንደሚያስፈልግ የዩናይትድ ስቴትስ የዓለም አቀፍ ልማት ድርጅት ዩኤስኤአይዲ አሳሰበ። ለኤች አይቪ ከፍተኛ ተጋላጭ የሆኑ የሕብረተሰብ ክፍሎች ላይ የሚሰራውን አገልግሎት የዲማንድ ክሬሽን በተለይ ለጤና አገልግሎቶች ተነሳሽነታቸው እንዲጨምርና በተከታታይ ሕክምናውን እየመጡ ኤች አይቪ ፖዘቲቭ በሚሆኑበት ጊዜ ወዲያውኑ በመለየት ወደ ሕክምና ሊንክ በማድረግ ለውጥ ለማምጣት የሚሰራ ፕሮጀክት ዶክተር እንዳለ ወርቅ አለማው በዩኤስኤአይዲ የሚደገፈው ፕሮጀክት ኃላፊ ናቸው። በኢትዮጵያ በአብይ ርዕስ ዘገባለን። አሁን የምሽቱን የዓለም ዜናዎች እናሰማችኋለን። የናይጄሪያው ጽንፈኛ የሁከት ቡድን ቦኮ ሐራም ተዋጊዎች የገናን በዓል ለማክበር ዝግጅት ላይ በነበሩ ክርስቲያኖች ላይ ትናንት ሊያካሄዱ የነበረውን ጥቃት የአካባቢው የራስ መከላከል ቡድን አባላት ያከሸፉባቸው መሆኑ ተገለጸ። ተጠርጣሪ የቦኮ ሐራም አጥቂ ብስክሌት እየነዳ ናይጄሪያና ካሜሩንን በሚያዋስነው ድንበር በካሜሩን በኩል ወዳለችው ሞራ ከተማ ሲበር የራስ መከላከል ቡድኑ አባላት ተጠርጥረው እንደያዙት የአካባቢው አገረገዥ ገልጸዋል። በከተማይቱ ክርስቲያኖች የገናን በዓል ለማክበር እየተሰባሰቡ የነበረ ሲሆን ተጠርጣሪው ተደርሶበት ሊፈትሹት ሲሉ የያዘውን ቦምብ አፈንድቶ ራሱንና በአቅራቢያው የነበረ አንድ ሲቪልና ሌሎች ሁለት የጥበቃ ጓዱ አባላትን ገድሏል። በመጽሔት ዘገባ አለን። በንዴት ላይ ያሉት የእስራኤሉ ጠቅላይ ሚኒስትር ቤንጃሚን ነተንያሁ ትናንት የዩናይትድ ስቴትሱን አምባሳደር ዳንኤል ሻፒሮን አስቀርበው በተባበሩት መንግስታት የጸጥታ ምክር ቤት የአይሁድ ሰፈራዎችን በመቃወም ውሳኔ ሲተላለፍ ሀገራቸው የድምፅ ተአቅቦ አቋም ስለያዘችበት ጉዳይ አነጋግረዋቸዋል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴርም ይሁን የሚስተር ኔተንያሁ ጽህፈት ቤት ስለ ትናንቱ ውይይት የሰጠው አስተያየት የለም። የእስራኤል የውጭ ጉዳይ ሚኒስቴር አርብ እለት ውሳኔውን በመደገፍ ድምጻቸውን የሰጡትን አስራ አራት ሀገሮች አምባሳደሮች እንዲቀርቡ ጠይቆ ነበር። ዘገባዎች መሰረት ግን አብዛኞቹ አምባሳደሮች ጥሪውን አልመለሱም። ኔተንያሁ ትናንት ለካቢኔያቸው ባሰሙት ንግግር ውሳኔው ኃላፊነት የጎደለውና አፍራሽ ነው ሲሉ ተናግ አስታውቀዋል። አክለውም ዩናይትድ ስቴትስና እስራኤል የሰፈራዎቹ ጉዳይ መፍትሄ የሚፈለገው ጸጥታው ምክር ቤት ላይ አለመሆኑን ሁሌም ሲስማሙበት የቆየ አቋም ነው ብለው አሁን ዩናይትድ ስቴትስ ውሳኔውን በመሻር ስልጣኗ እንደመጣል ድምጽ ተአቅቦ ማድረጓ አሳፋሪ ተግባር ነው ማለታቸው ተጠቅሷል። ነተንያሁ በምስራቅ ኢየሩሳሌም የሃኑካ በዓል ሻማ ከማብራታቸው በፊት ባሰሙት ንግግር ውሳኔውን ደግፈው ድምጽ ከሰጡ በኋላ ለእስራኤል የመልካም በዓል መልእክት የላኩ ሀገሮች የበዓሉን ትርጉም የማያውቁ ናቸው ብለዋል። አርብ ዕለት በጸጥታ ምክር ቤቱ የተላለፈው ውሳኔ እስራኤል ምስራቅ ኢየሩሳሌምን ጨምሮ በያዘቻቸው የፍልስጤማውያን ግዛቶች የቤቶች ግንባታ እንቅስቃሴዎቹን በሙሉ በአስቸኳይ እንድታቆም የሚጠይቅ ነው። ግንባታው ሕጋዊነት የለውም ብሏል ውሳኔው። ነተንያሁ በትናንቱ የካቢኔ ንግግራቸው ውሳኔው የዩናይትድ ስቴትስ ፕሬዚደንት ባራክ ኦባማ ከስልጣን ከመሰናበታቸው በፊት የመካከለኛው ምስራቅ ፖሊሲያቸውን አጠናክረው ለማለፍ የሞከረበት ሳይሆን አይቀርም ሲሉ አስጠንቅቀዋል። ግብጽ አንድ የአልጀዚራ የስርጭት ቅንብር ባለሙያ ፕሮዲውሰር ጣቢያውን ወክሎ የአመፅ ቁስቆሳ ተግባር ያለችውን ፈጽሟል ብላ ማሰሯን አረጋገጠች። መሐመድ ሁሴን የሚባለውን የአልጀዚራ ባልደረባ ጸጥታ በማደፍረስና የሐሰት ዜና በማናፈስ ወንጀል ተከሶ በቁጥጥር ስር ውሏል ሲል የግብፅ የአገር ግዛት ሚኒስቴር አስታውቋል። ወጪው በከፊል በካታር ገዢ ቤተሰብ የሚሸፈነው አልጀዚራ በበኩሉ ግብፅ መሐሙድ ሁሴንን በሐሰት ውንጀላ ያሰረችው ቤተሰቡን ለመጎብኘት እንደሄደ መሆኑን ገልጾ በአስቸኳይ እንዲለቀቅ ጠይቋል። ግብፅ የአልጄሪያን ጋዜጠኞች በተደጋጋሚ ማሰሯ ሲታወቅ የአሁኑም እስር በሀገሪቱ ስለሚሰሩ ጋዜጠኞች የፕሬስ ነጻነት ስጋት ቀስቅሷል። አድማጮች ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛ አገልግሎት ነው። የሩሲያ ባለስልጣናት በሳምንቱ ማብቂያ ወደ ሶሪያ ሲበር ተከስክሶ ዘጠና ሁለቱም ተሳፋሪዎች ባለቁበት ወታደራዊ አውሮፕላን አደጋ ምክንያት ዛሬ የዛሬውን ቀን ሰኞን ብሔራዊ የሀዘን ቀን እንዲሆን አውጇል። ለአውሮፕላኑ መውደቅ የሽብር ጥቃትን ጨምሮ ምክንያት ሊሆኑ የሚችሉትን ሁሉ እየመረመሩ መሆናቸውንም አክለው አስታውቀዋል። ኢዛቤላ ኮኮሊ ከዚሁ ከዋሽንግተን ዘገባ አጠናቅራለች። ሶሎሞን ክፍሌ ያቀርበዋል። የሩሲያው የትራንስፖርት ሚኒስትር ማክሲም ሶኮሎቭ የትላንቱ የአውሮፕላን አደጋ የተፈጠረው ምናልባት በአብራሪው ስህተት ወይም በቴክኒክ ብልሽት ሊሆን ይችላል ሲሉ ነው ዛሬ ማለዳ ያስታወቁት። ምንም እንኳ ባለሥልጣናቱ የሽብር ተግባር ለአደጋው ምክንያት ሊሆን እንደማይችል ቢናገሩም፣ ታዲያ ልዩ የመርማሪው ኮሚቴ የወንጀል ምርመራ ፋይል ከፍቷል። ከሶቺ ከተማ ከተነሳ ሁለት ደቂቃዎች በኋላ አውሮፕላኑ ጥቁር ባሕር ላይ ከመከስከሱ በፊት የአደጋ ጥሪ መልእክት ወደ ምድር አላስተላለፈም። ያየሩ ሁኔታም ተስማሚ ነበር ተብሏል። በአደጋው ስምንቱ የአውሮፕላኑ ሠራተኞችና ሰማኒያ አራት ተሳፋሪዎቹ በሙሉ አልቀዋል። ከሰለባዎቹ አብዛኞቹ ደግሞ በዓለም ዝነኛው የሩሲያው አሌክሳንድሮቭ ዘማሪያን ጓዶች ናቸው። በዓለም ዙሪያ ይበልጡኑ የሚታወቁት የቀዩ ጦር ሙዚቀኞች በሚል ነው። በሩሲያ መከላከያ ሚኒስቴር መግለጫ መሠረት ከአደጋው በሕይወት የተረፈ ካለ ለመርዳት አንድ መቶ የሚሆኑትን ጥልቅ ዋናተኞች ጨምሮ ከሰላሳ ሁለት መርከቦች የተሰማሩ ከሦስት ሺህ በላይ ሠራተኞች ተመድበዋል። እነዚህ ሁሉ የእርዳታ ሠራተኞች ደግሞ ከላይ በሄሊኮፕተሮችና የድሮን አውሮፕላኖች፣ ባሕር ውስጥ ደግሞ በሰርጓጅ ጀልባዎች ይታገዛሉ። እስከ ትላንት ማታ ድረስ ዐሥራ አንድ አስከሬኖችንና የሌሎች ሰለባዎችን አንዳንድ አካላት አግኝተው አውጥተዋል። የሀገሪቱ ፕሬዝደንት ቭላዲሚር ፑቲን በዛሬው የቴሌቪዥን መልእክታቸው ዕለቱ ብሔራዊ የሐዘን ቀን ሆኖ እንዲውል አውጀዋል። አውሮፕላኑ የወደቀበትን ምክንያት ለማወቅ የተቻለው ጥረት ሁሉ ይደረጋል ሲሉም አስታውቀዋል። የቻይና የፓኪስታንና የሩሲያ ከፍተኛ ባለሥልጣናት አፍጋኒስታን ውስጥ የሚንቀሳቀሱ የእስላማዊ መንግሥት ቡድን ተዋጊዎች በድንበሮቻቸው ላይ ስለ ደቀኑት ስጋት ነገ ማክሰኞ ሞስኮ ውስጥ ተገናኝተው ይነጋገራሉ። በጋራ ለመስራት ያነሳሳቸው ሽብርተኛው ቡድን አፍጋኒስታን ውስጥ ያሳደረው ተጽዕኖ ከጊዜ ወደ ጊዜ እየተባባሰ መምጣቱ ነው ብለው ወደፊትም ደግሞ ኢራንን እንጨምር ይሆናል ብለዋል። ቻይናና ፓኪስታን ከአፍጋኒስታን ጋር በቀጥታ ይዋሰናሉ። ሩሲያ ደግሞ የምትሰጋው ጽንፈኞች እንደ ታጂክስታንና ኡዝቤክስታን ባሉ የማዕከላዊ እስያ ሀገሮች በኩል አድርገው ወደ ድንበሬ ይመጣሉ በማለት ነው። በሞስኮ ንግግር የማይሳተፉት የአፍጋኒስታን ፕሬዚዳንት አሽራፍ ጋኒ በበኩላቸው የስብሰባው ዓላማ ላይ ጥያቄ አንስተዋል። ካቡልና ኃይሎቿ በታሊባን ላይ በሚያካሄዱት ውጊያ የምትደገፈው የሚያካሄዱትን ውጊያ የምትደግፈው ዩናይትድ ስቴትስ ሦስቱ ሀገሮች አፍጋኒስታንን መንግሥት ለመገልበጥ ከሚፈልገው ከቡድኑ ጋር በምስጢር የሚያደርጉትን ወይም ያደርጋሉ የሚሉትን ንግግር ይቃወማሉ። ህንድ አራተኛዋን የኒውክሊየር የመተኮስ አቅም ያለው አህጉር አቋራጭ ሚሳይል ሙከራዋን በስኬት ማከናወኗ ተገለጠ። ሚሳይሉ አምስት ሺህ ኪሎ ሜትር ርቀት በላይ ኢላማ ሊመታ የሚችል እንደሆነም ተነግሯል። በዚህም የቻይና ሰሜናዊ ድንበር አካባቢዎች በህንድ የኒውክሌር መሳሪያዎች ክልል ውስጥ አርፈዋል። አስራ ሰባት ነጥብ አምስት ሜትር ርዝማኔና ሀምሳ ቶን ክብደት ያለው የብስ ለየብስ ተወንጫፊ ሚሳይል ዛሬ ሰኞ ከህንዱ ኦዲሻ ክፍለ ግዛት ጠረፍ ተወንጭፎ አውስትራሊያ የጠረፍ ባህር ውሃ ላይ ወድቋል። የኒው ዴልሂ የመከላከያ ጥናቶችና ግምገማዎች ተቋም ባልደረባ አጄ ሌሌ አግኒ ቪ የተባለው ሚሳይል ለስምሪት ብቃት ያለው መሆኑ ተመስክሮለታል ብለዋል። ረዘም ያለ ርቀት ተወንጫፊው ሚሳይል የተሰራው ህንድ በአስጊነት የምትመለከታትን ቻይናን ታሳቢ በማድረግ እንደሆነ የመከላከያ ጉዳይ ገምጋሚዎች ይናገራሉ። የጃፓን ጠቅላይ ሚኒስትር ሽንዞ አቤ ነገ ማክሰኞ ከፕሬዚደንት ባራክ ኦባማ ጋር ሆነው ፐርል ሃርበርን ይጎበኛሉ። የጉብኝቱ ዓላማ የጃፓንና የዩናይትድ ስቴትስ እርቀ ሰላም ያለውን ስፍራ ለመግለጽ መሆኑን ቀደም ብሎ የጃፓን ዋና የካቢኔ ሚኒስትር ዮሹሁ ዳሱጋ አመልክተዋል። ዋይት ሀውስም የሚስተር አቤ ጉብኝት የሁለተኛው ዓለም ጦርነት ደመኞች አሁን ያላቸውን ኅብረት አጉልቶ እንደሚያንጸባርቅ ገልጿል። ሽንዞ አቤ የቀድሞ የጃፓን መሪ ሽጊሩ ሽጌሩ ዮሺዳ በአውሮፓውያኑ የዘመን አቆጣጠር በ1951 ዓ ም ለአጭር ጊዜ ከጎበኟት ወዲህ በርላርብርን ለመጎብኘት የመጀመሪያው ስልጣን ላይ ያሉ ጠቅላይ ሚኒስትር ናቸው። የዜናው ሰዓት አበቃ። የተከበራቸው አድማጮች፣ ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15630፣ በ15690፣ በ15700 እና በ15785 ኪሎ ኸርስ በ22 ሜትር ባንድ በ13615፣ በ13775 እና በ13860 ኪሎ ኸርስ በ25 ሜትር ባንድ ደግሞ በ11720 በ11835 በ12040 በ12110 እና በ12140 ኪሎሄርትስ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፈው ፕሮግራማችን ነው። ለንደን የሚኖሩት አቶ አለባቸው ደሳለኝ ስለ አትሌት ምሩጽ ይፍጠር ይናገራሉ። አትሌት ምሩፅ ይፍጠር በኢትዮጵያ ታሪክ ውስጥ ታላቅ ቦታ ያለው ሰው ነበረ። በተለይ በሩጫው ዓለም ከናበበ ቢቂላ ከነማሞ ወልዴ በኋላ አረንጓዴው ጎርፍ እየተባሉ በቡድን ከሚጠሩት የኢትዮጵያ አትሌቶች ለብቻው የቅጽል ስም የተሰጠው ማርሽ ቀያሪው ምሩፅ በመባል የዓለም ጋዜጠኞች ሁሉ ላንቃቸው እስኪሰጠቅ ድረስ የጩሁለት ታላቅ አትሌት ነው። በስፖርት ክፍለ ጊዜ ዘገባ ይቀርብበታል። አሁን የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋገር። በቅድሚያ የዕለቱ አብይ ርዕስ ይቀርባል። ኤች አይ ቪን ከመዋጋት አንጻር መመርመር የሚያስፈልጋቸውና የሚገባቸው ሁሉ እንዲመረመሩ ቫይረሱ የተገኘባቸው መድኃኒቱን እንዲጀምሩ የበለጠ ንቅናቄና የፖለቲካ ቁርጠኝነት እንደሚያስፈልግ የዩናይትድ ስቴትስ ዓለም አቀፍ የልማት ተራድኦ ድርጅት ዩኤስኤአይዲ አሳሰበ። የበለጠ ተጋላጭ በሆኑ የሕብረተሰብ ክፍሎች ላይ ያተኮረው ዘመቻ ውጤት እያመጣ መሆኑም ተገልጿል። በዩኤስኤአይዲ የገንዘብ ድጋፍ ከሚካሄዱ መሰል ፕሮጀክቶች አንዱ የሆነውን የድሬዳዋ ማቆያ ማዕከል ጉብኝት የተከታተለው ዘጋቢያችን እስክንድር ፍሬው ዝርዝሩ ልኳል። በኢትዮጵያ የኤች አይ ቪን ስርጭት ከመዋጋት አንጻር ከፍተኛ ውጤት መገኘቱ በተለያዩ አጋጣሚዎች ተገልጿል። የዛሬ አስር ዓመት 1.2 ሚሊዮን የነበረው ቫይረሱ በደማቸው ውስጥ የሚገኝ ሰዎች ቁጥር አሁን 740 ሺህ መሆኑ ከሚጠቀሱት ማሳያዎች አንዱ ነው። የተገኘው ውጤት አበረታች ቢሆንም በበርካታ የህብረተሰብ ክፍሎች ዘንድ መዘናጋት መፍጠሩም ይነገራል። በየአመቱ 20 ሺህ አዳዲስ ሰዎች ለቫይረሱ የመጋለጣቸው ምክንያት ይኸው እንደሆነም መረጃዎች ያሳያሉ። ይህንኑ መዘናጋት በማስቆምና በተባበሩት መንግስታት ድርጅት የኤድስ ፕሮግራም የወጣውን የዘጠና ዘጠና ዘጠና ግብ ለማሳካት መንግስትና አጋሮቹ ዘመቻ ከጀመሩ ጥቂት ወራት ተቆጥረዋል። ዘጠና ከመቶ የሚሆኑ ሰዎች ተመርምረው ራሳቸውን እንዲያውቁ ማድረግ፣ ቫይረሱ ከተገኘባቸው ውስጥ ዘጠና ከመቶ የሚሆኑት የእድሜ ማራዘሚያ እንዲወስዱ ማስቻልና መድኃኒቱን ከሚወስዱት ዘጠና ከመቶ የሚሆኑት ደግሞ በደማቸው ውስጥ ያለውን የቫይረስ መጠን በከፍተኛ ሁኔታ እንዲቀንሱ መርዳት ነው የሶስቱ ዘጠናዎች ትርጉም። ዘመቻው በተለይ ከፍተኛ ተጋላጭ በሆኑ የህብረተሰብ ክፍሎችና አካባቢዎች ላይ አተኩሯል። በዩናይትድ ስቴትስ መንግስት የገንዘብ ድጋፍ በድሬዳዋ ከተማ የሚካሄድ ፕሮጀክት ደግሞ ከዘመቻው እንቅስቃሴ ማሳያዎች አንዱ ነው። የፕሮጀክቱ አካል የሆነውና በከተማዋ የሚገኘው ማቆያ ማዕከል ሴተኛ አዳሪዎች እንዲመረመሩበት እንዲያርፉበትና አስፈላጊውን ምክር እንዲያገኙበት የተዘጋጀ ነው። ለአምስት ዓመታት 50 ሚሊዮን ዶላር በተመደበለት ፕሮጀክት ስር የሚገኘው ይህ ማዕከል በዩናይትድ ስቴትስ ዓለም አቀፍ የልማት ተራድኦ ድርጅት ዩኤስኤአይዲና በሌሎች አገሪቱ የጤና ባለስልጣናት እንደዚሁም ዲፕሎማቶች ተጎብኝቷል። ማዕከሉ ተጋላጭ ሆኑ በርካታ የህብረተሰብ ክፍሎች ራሳቸውን እንዲያውቁ ማስቻሉን የገለጹት የዩኤስአይዲ የጤና ዳይሬክተር ቤታን ሞስኮ One of the uh, the reasons for that is because this is a site which targets the most uh, high risk groups. So this is a site where folks who are high risk for HIV you know they can come and get tested. So naturally, you're going to have a higher yield or a higher percentage of people who are positive because we are targeting those most at risk groups. I'd like to see more activities happening um, in communities around the country to really um, focus on targeting those most at risk groups. Encouraging people if they have any worries about uh, risky behavior to get tested um, and to know the best place where they can go to get tested. <laughs> እንደሚጠበቀውም በሌሎች ቦታዎች ከሚታየው በበለጠ ቫይረሱ በደማቸው ውስጥ ያለ ሰዎች ታገኛለህ። ምክንያቱም ኢላማ እያደረግን ያለ ነው፣ በጣም ተጋላጭ የሆኑትን ነው። በተለያዩ የአገሪቱ አካባቢዎች በሚገኙ ማህበረሰቦች የበለጠ እንቅስቃሴ ሲካሄድ ማየት ፈልጋለሁ። የበለጠ ተጋላጭ የሆኑትን ኢላማ በማድረግ ሰዎች ተጋላጭ ከሚያደርግ ባህሪ አንጻር የሚያሳስባቸው ሁኔታ እንዳለ እንዲመረመሩ በማበረታታት ለምርመራ ሊሄዱ የሚችሉበት ቦታ የቱ እንደሆነም Um, that would mean more social mobilization, more outreach um, that would also mean you know more making sure that we have the right commitment from our political leadership at the federal level, at the regional level, at the woreda level um, to, so that we can make sure that everyone in the country who needs to get tested who should get tested is getting tested and if they do test positive that they can get on treatment as soon as possible. <laughs> ከፖለቲካ መሪዎች ትክክለኛው ቁርጠኝነት መኖሩን ማረጋገጥ ማለትም ነው። በፌዴራል፣ በክልልና በወረዳ ደረጃ በሀገሪቱ ያሉና መመርመር የሚያስፈልጋቸው እንደዚሁም መመርመር ያለባቸው ሁሉ እንዲመረመሩና ቫይረሱ ከተገኘባቸውም መድኃኒቱን በቶሎ እንዲጀምሩ ለማስቻል ነው ያሉት። እስክንድርን ለዘገባው አመሰግናለሁኝ። አላበቃም፣ ዘገባው በሁለተኛው አጋማሽ ይቀጥላል። በምሽቱ ከአሜሪካ ድምፅ መጽሔት ነው እያደመጣችሁ ያላችሁት። የሰማችሁት የዕለቱን አብይ ርዕስ ዘገባ ነበር። የትንታኔው መጽሔት ይቀጥላል። የዶናልድ ትራምፕ ፕሬዝደንታዊ ድል ፖለቲካውን ቀይሮታል። ታይም መጽሔት ተመራጩን የዩናይትድ ስቴትስ ፕሬዝደንት ዶናልድ ትራምፕን የ2016 የዓመቱ ምርጥ ሰው ብሎ መሰየሙ ውድድሩን ለተከታተሉ አሜሪካውያንም ሆነ በመላው ዓለም ለሚገኙ ብዙ ሚሊዮን ሰዎች አዲስ አልሆነም። የቪኦኤው የብሔራዊ ጉዳዮች ዘጋቢ ጂም ማሎን እያለቀ ባለው የ2016 ዓመተ ምህረት ከነበሩ ዋና ዋና ጉዳዮች አንዱንና ዶናልድ ትራምፕ አርባ አምስተኛው የዩናይትድ ስቴትስ ፕሬዝደንት ለመሆን ሲወዳደሩ ከገጠሟቸው ፈተናዎች መካከል ጥቂቶቹን መለስ ብሎ ይቃኛል። አዲሱ አበበ ዘገባውን ይዟል። ዶናልድ ትራምፕ የዋይት ሀውስ ጉዟቸውን እንደ አውሮፓ አቆጣጠር ባለፈው 2015 ዓ ም ሲጀምሩ ውድድሩ ውስጥ እንደሚገቡ ደጋፊዎቻቸውን ባስደነቀ ንግግር ነበር የገለጹት። የዩናይትድ ስቴትስ ፕሬዝደንት ለመሆን እንደምወዳደር በኦፊሴል ይፋ ሳደርግ አገራችንን እንደ ገና ታላቅ እንደምናደርጋት በማረጋገጥ ነው። ትራምፕ ግን በሕገ ወጥ ኢሚግሬሽን ላይ እርምጃ እወስዳለሁ፣ ሙስሊሞች ወደ ዩናይትድ ስቴትስ እንዳይገቡ አግዳለሁ እያሉ በሚያደርጉት የምረጡኝ ዘመቻ ገና ከጀምሩ አወዛጋቢ ነበሩ። በሪፐብሊካን ተቀናቃኞቻቸው ዘንድ እንደ ቀላል ተወዳዳሪ የታዩት ትራምፕ ለፖለቲካው አዲስና በአድ መሆናቸው ሳያግዳቸው ብርቱና ከፍተኛውን የምረጡኝ ዘመቻ ፍልሚያ ተቋቁመው እንደ ፍሎሪዳው ገዢ ጄብ ቡሽ የመሳሰሉትን እጩዎች ከጨዋታ ውጭ አድርገዋቸዋል። ይሄ ቀላል ሥራ አይደለም፣ ከባድ ነው። አዎ እርሶም ቀላል ሰው አይደሉም። ጄብ ከባድ ሰው ነውት እናም መሪ ነው የሚያስፈልገው እኮ። እርሶ ደግሞ ፕሬዚደንታዊ ምርጫውን እየተሳደቡ የዩናይትድ ስቴትስ መሪ ሊሆኑ አይችሉም። ምናለ ልናይ ነው እኮ። እኔ አርባ ሁለት በመቶ እርሶ ደግሞ ሶስት በመቶ ላይ ነውት። እናም እኔ ነኝ በተሻለ እየመራሁ ያለሁት። ምንም ማለት አይደለም። ምንም አይደለም። ከዲሞክራቲክ ፓርቲው ተወዳዳሪዎች መካከል ሂለሪ ክሊንተን ነበሩ። ሌላውን ጠንካራ ተፎካካሪ የቬርሞንቱን ሴናተር በርኒ ሳንደርስን ቀድመው ፓርቲያቸውን ለመወከል የበቁት፣ ያን ድል እንዳገኙ፣ በሌልኛው ረድፍ ማለትም በሪፐብሊካኑ በኩል የሚገጥማቸውን ዶናልድ ትራምፕን ለፕሬዚደንትነት ብቁ ያልሆኑ ናቸው በማለት ተጋፈጧቸው። በትዊት የሚደነግጥ ሰው በኒውክሌር ጦር መሳሪያ የሚታመን አይሆንም። በምርጫ ዕለት ማታ ግን ዶናልድ ትራምፕ ያሸንፋሉ ተብሎ ይጠበቁ የነበሩትን ሂላሪ ክሊንተንን በማሸነፋቸው ዓለምን አስደመሙ። በድል ማብሰሪያ ንግግራቸው ግን ትራምፕ ለስለስ ያለና ያቀራረባል ተብሎ የተገመተ ዲስኩር ነበር ያሰሙት። በመላ አገራችን ላላችሁ ሪፐብሊካን፣ ዲሞክራቶችና ነጻ ተወዳዳሪዎች በሙሉ ሁላችንም እንደ አንድ ሕዝብ ለአንድ አገር ወደ አንድነት የምንመጣበት ጊዜ ላይ ነን። ምስስ ክሊንተንም ሕዝቡ የምርጫውን ውጤት እንዲያከብር ጥሪ አስተላለፉ። ዶናልድ ትራምፕ ፕሬዝዳንታችን ይሆናሉ። በሙሉ ልብ ተቀብለናቸው መሪያችን እንዲሆኑም እድሉን ሊሰጣቸው ይገባል። ዶናልድ ትራምፕ የማሸነፋቸው አንዱ ቁልፍ ምክንያት ለለውጥ የመቆማቸው ጉዳይ ነው ሲሉ የፖለቲካ ተንታኙ ቶም ደፍራንክ ተናግረዋል። ሁላችንም መገናኛ ብዙኃኑም ጨምሮ ለዶናልድ ትራምፕ የነበረን ግምት አነስተኛ ይመስለኛል። የቀድሞ ፕሬዚደንት ጆርጅ ቡሽም ቢሆኑ እንደሚስማሙበት ለለውጥ ያላቸው ፍላጎት ነው ብቸኛው የማሸነፋቸው ምክንያት። የዶናልድ ትራምፕ ሥራ የተቃና የሚሆንላቸው ወቅቱ ሪፐብሊካኖች የሚቆጣጠሩት ምክር ቤት ያለበት ሁኔታ በመሆኑ ነው ይላሉ የፖሊሲ ተንታኙ ጆን ፎርቲየ። ይህ ሁኔታ ዶናልድ ትራምፕ በተለይ የአገር ውስጥ ፖሊሲዎችን አስመልክቶ አጀንዳዎችን እንደሚፈልጉት ለማስኬድ ይረዳቸው ይመስለኛል። ትራምፕ ካሁን በኋላ በምርጫ ዘመቻቸው ወቅት ለቁልፍ መራጮቻቸው የገቧቸውን ቃል ኪዳኖችና አገሪቱን አንድ በማድረግ ረገድ የሚጫወቱትን ሚና ጠብቀው መቆየት ይኖርባቸዋል። የናይጄሪያ መንግሥት በሽብርና በሁከቱ ቡድን ቦኮ ሐራም ላይ ቁልፍ ነው ሊባል የሚችል ድል መቀዳጀቱን ገልጿል። ፕሬዚደንቷ ማማዱ ቡኻሪ ትናንት ባደረጉት ንግግር የቦኮ ሐራም ታጣቂዎች ለብዙ ዓመታት ተቆጣጥረው በቆየው በሳምቢሳ ጫካ ውስጥ ተደምስሰዋል ብለዋል። ሳምቢሳ በሰሜን ምሥራቅ ናይጄሪያ የሚገኝ ዱር ነው። ከሳምቢሳ ባሻገር ድንበሩን ዘልቆ ግን ተጎራባቾቹ ካሜሩናውያን ሌላ ታሪክ ነው የሚናገሩት። በትናንትናው የገና በዓል ዕለት ሰሜን ካሜሩን ውስጥ ተከታታይ ጥቃቶች መፈጸማቸውን ሞኪ ኤድዊን ኬንዚካ ከያውንዴ ዘግቧል። ይህ ጥቃት ለካሜሩንም ለአካባቢውም አዲስ ስጋት የሰነቀ ነው። የሰሜናዊው ክልል አገረ ገዢ የሆኑት ሚዲያዋ ባካሪ እንደሚሉት የአካባቢው የጥበቃ ዘብ ቡድን አባላት አንድ የቦኮ ሐራም አባል ነው የሚባል ተጠርጣሪ ሞተር ብስክሌት ላይ ሆኖ ክርስቲያኖች ለእሁድ ጸሎትና አምልኮ ወደሚሰባሰቡባት ከናይጄሪያ ጋር ወደምትዋሰን ሞራ የምትባል ከተማ ሲከንፍ ይዘውታል። የማም ድ ኮሚቴ እነዛ ዘቦች ታዲያ ተጠርጣሪውን አስቁመው ሊፈትሹት ሲጀምሩ ለብሶት የነበረውን ፈንጂ አቀጣጠለና አፈነዳ፣ ራሱም ጠፋ። በአካባቢው የነበረ አንድ ኢብራሂም መሐማ የሚባልም ሰው ገደለ ነው ያሉት አገረ ገዢው ሚዲያ ማባካሪ። ከነዚያ የአካባቢ ጥበቃ የበጎ ፈቃድ ዘቦች መካከልም ሁለቱ ተገድለዋል። አንዱ ሕይወቱ ያለፈው ወዲያው ሲሆን ሁለተኛው ግን ወደ ሆስፒታል ከተወሰደ በኋላ መሆኑ ተገልጿል። በዚህ የአጥፍቶ ጠፊ ጥቃት ቢያንስ ቁጥራቸው ስምንት የሆነ ሌሎች ሰዎች መቁሰላቸውንም አገረ ገዥው ተናግረዋል። በሌላ በኩል ደግሞ ከናይጄሪያ ጋር በሚዋሰኑት ፎቶኮል፣ ቤልጌዴና ማዳም አካባቢዎች ተከታታይ ጥቃቶች መፈጸማቸውን መገናኛ ብዙሃን ዘግበዋል። በጥቃቶቹ ሕይወት ጠፍቶ እንደሆነ ዘገባዎቹ ባይናገሩም ብዙዎች መቁሰላቸውን ግን ተናግረዋል። እነዚህ ካሜሩን ውስጥ የታዩ ተከታታይ ጥቃቶች የተፈጸሙት ናይጄሪያ ቦኮ ሐራምን እያሳደደችና ታጣቂዎቹን ቁልፍ ከሆኑና የመጨረሻዎቹ ከተባሉት የሳምቢሳ ጫካ ይዞታዎቹ እያባረረች መሆኗን በገለጸች በሁለት ቀናት ውስጥ ነው። ድሉ ቢበሰርም፣ ካሜሩን ውስጥ አገረገዡ በካሪ እንደሚሉት ግን ቦኮ ሐራም በድንበሩ ላይ አሁንም በስፋት እየተንቀሳቀሰ ነው። Nous sommes toujours en situation de guerre. ካሜሩን አሁንም ከቦኮ ሐራም ጋር እየተዋጋች መሆኗን ነው ባካሪ የሚናገሩት። ሰውም ዐይኖቹን ከፍቶ ራሱን እንዲጠብቅ መክረዋል። ለምሳሌም የአካባቢ ጥበቃ በጎ ፈቃደኛ ዘቦቹ የትናንቱን ተጠርጣሪ ባያስቆሙት ኖሮ በአንዱ ቤተ ክርስቲያን ከነበሩ ምዕመናን ብዙ ሰው ይጐዳ እንደነበረ ተናግረዋል። ቦኮ ሐራም ባለፉት ስድስት ዓመታት ውስጥ በናይጄሪያ ውስጥና በአካባቢውም እያካሄደ ባለው የአመፅና የሁከት ተግባር ከሃያ አምስት ሺህ ሰው በላይ ተገድሏል። ወደ ሁለት ነጥብ ሦስት ሚሊየን የሚሆን ሰው ተሰዷል ወይም ተፈናቅሏል ወይም ተጎድቷል፣ የተባበሩት መንግሥታት ድርጅትና የሰብአዊ መብቶች ተሟጋች ቡድኖች እንደሚናገሩት። አድማጮች የምሽቱን ዜናና ዘገባዎች ክፍለ ጊዜ አጠናቀናል። በሁለተኛው አጋማሽ ወደሚቀርቡት ዝግጅቶች ከማለፋችን በፊት ከእናንተ ከአድማጮቻችን ያገኘናቸውን አስተያየቶች ጥቂቶቹ እናሰማችሁ። ሰላም ቪኦኤ፣ እንደምን አላችሁ? ይህን እድል ስለሰጣችሁኝ በጣም አመሰግናለሁ። እባካችሁ መልዕክቴን ለአቶ ሄሎ ኬሽ ጥላ አሰቡልኝ ወይም ጠይቃችሁ መሱን እንዲሰማ አድርጉ። አመሰግናለሁ። አማራ የሚባለው የጎንደር ሕዝብ ብቻ ማለት ነው? ሉ የኢትዮጵያ ግዛት ጎንደር ብቻ ነው ወይስ በኢትዮጵያ ግዛት ውስጥ የሚኖሩ የተወላለዱ ብሔሮች አማርኛ የሚናገሩ ሕዝቦችን አይጠቅስምን? ስለዚህ አንተ የምትለው ጎንደሬንና ጎጃቤን ብቻ ማለት በቂ መስሎ ስለማይታየኝ ህዝቦችን ለማራራት ባትሞክር ጥሩ ነው። አመሰግናለሁ። ኢትዮጵያ ለዘላለም ትኑር። አማረ ከፔንስልቬንያ። እንደምን ከረማችሁ ቪኦኤ አማርኛ ክፍል አገልግሎት። በቅድሚያ እንኳን ተገና በዓል ለፈረንጆቹ ገና በዓል አደረሳችሁ እያልኩኝ አጭር አስተያየት አለኝ። ይኸውም የጋምቤላን የእርሻ መሬት ልማት እና አጠቃቀም አስመልክቶ ሰሞኑን በጠቅላይ ሚኒስትሩ በተዋቀረው መርማሪ ቡድን የተለቀቀው ሪፖርት በተለያየ ሚዲያ ላይ አይቻለው። ከሪፖርቱ በጥቅልሉ መረዳት እንደሚቻለው በጋምቤላ መሬት ላይ ለብዙ ዓመታት ሲካሄድ የነበረው የእርሻ ኢንቨስትመንት ለአካባቢው ህዝብም ሆነ ለሀገሩ ምንም አይነት ጥቅም እንዳልሰጠ፣ ይልቁንም በዛ የተሰማሩ ባለሀብቶች በኢንቨስትመንቱ ስም ብዙ በብዙ ቢሊዮን ብር የተበደሩትን ገንዘብ በአዲስ አበባ ትላልቅ ፎቆችን በመገንባት እንደዋሉ፣ ለዚሁ ተግባር ተብሎ ከውጭ ሀገር በነጻ የገቡ ማሽነሪዎችና ሌሎች ግብዓቶችን በአብዛኛው ለሌላ ተግባራት እንዳዋሉ ነው የተረጋገጠው። እዚህ ላይ አንድ ማንሳት የምፈልገው ዛሬ በመርማሪ ቡድን ተደርሰውበታል የተባሉት ጉዳዮች ሁሉ ከዚህ በፊት በአንዳንድ ነጻ ጋዜጦች፣ ከሀገር ውጭ በሚተላለፉ ሬዲዮችና ቴሌቪዥን ስርጭቶች በስፋት ስነሱና ስተቹ እንደነበረ ይስተዋላል። ይኸውም ሌሎች ባለሀብቶችን እኩል ተጠቃሚነትን በማግለል ኢፍትሐዊ አሰራር እንደሆነ ነው የሚያሳየው። በብድር አሰጣጡም ተመሳሳይ ኢፍትሐዊ የሆነ አገልግሎት እንዳለ፣ የተበደሩትንም ገንዘብ በሌሎች ተግባራት እንዳዋሉ፣ ከአካባቢው ህብረተሰብ አኝዋቅ ተወላጆች ማለት ነው በግዳጅ እንደተፈናቀሉ፣ እንደተሰደዱ፣ እንደተሰቃዩ በሰፊው ሲነሳ ነበር። ስለ አስተያየቶቻችሁ እናመሰግናለን። ክቡራትና ክቡራን አድማጮች ተዘዋዋሪው የስልክ መስመራችን 2022059942 የውስጥ መስመር አስራ አራት ነው። አስተያየቶቻችሁን በድምፅ በተቀረጸው መመሪያ መሰረት አኑሩ። በኢሜይል ለምትጠቀሙ ደግሞ አድራሻችን ኤችኦአርኤን አት ቪኦኤ ኒውስ ዶትኮም ነው። አሁን ከምሽቱ ሶስት ሰዓት ከ29 ደቂቃ ሆኗል። በስቱዲዮ ቴክኒሽያኑ ጆ ጊል ነው አቀናባሪዋ ብርሃን ኃይሉ ነች። የምናስተናግዳችሁ ሶሎሞን አባትና ቆንጅት ታየነን። ተከታዩ አጭር የሆነች ግብዣችን ወደ እንግሊዝ ትወስደናለች። እንግሊዛዊው ድምፃዊና የሙዚቃ ደራሲ ጆርጅ ማይክል በተወለደ በ53 ዓመቱ አርፏል። ዌክ ሚ አፕ ቢፎር ዩ ጎጎ ያንግ ጋንስ ጎፎሪት እና ፍሪደም በሚባሉት ዜማዎቹና በሌሎቹም ከፍተኛ ዝና ያተረፈው ድምፃዊው በፈረንጆች ገና ክሪስመስ ሰሞን ማለት ይሄን ሰሞን በመኖሪያ ቤቱ በሰላማዊ ሁኔታ እንዳረፈ ነው ከአካባቢው የተገኘ መግለጫ ያስታወቀው። የህልፈቱ ምክንያት አልተገለጸም። ሆኖም ፖሊስ የሞተው በአጠራጣሪ ሁኔታ እንዳልሆነ ተናግሯል። ከጥቂት አመታት በፊት ጆርጅ ማይክ ከሚታወቅባቸው ዜማዎች መካከል ኬርለስ ውስፐር የተሰኘውን እንጋብዛችሁ። ጆርጅ ማይክል በኢትዮጵያውያን አድማጮቹም ዘንድ በጣም ብዙ ተወዳጅና ተፈቃሪ የሆኑ ጣዕመ ዜማዎች አሉት። በነገራችን ላይ የትውልድ የልደት ስሙ ጆርጆ ኪሪናኮስ ፓናዮቱ ነው። የጆርጅ እና እጅግ በርካታ የሆኑ ጣዕመ ዜማዎች አሉት። ጆርጅ እንግዲህ ጊዜ ካገኘን ደግሞ በዚህ ምሽትም አንድ ጣል እናደርጋለን። ሌላም በነገራችን ላይ ከገና በዓል በዓል ጋር አስመልክቶ አስታኮ ቆንጂት ስቱዲዮችን የተገኙ የቦስተን እንግዶች አሉን። እኛ አሁን የሚታዩኛል እንኳን አደረሳችሁ ለማለት የሚያማምሩ ልጆች በጣም የሚያማምሩ ልጆች ናቸው እና ለእኛም፣ በአጠቃላይ ለአሜሪካ ድምፅ ራዲዮ ጣቢያ አድማጮችን ሰላም፣ አርሴማ፣ ናርዶስና ብሌን ሜሪ ክሪስማስ ሃፒ ኒው ይር ይሉናል። We wish you a Merry Christmas. We wish you a Merry Christmas. We wish you a Merry Christmas and a Happy New Year. Good times that we bring to you and your King. Good times that we bring and a Happy New Year. We wish you a Merry Christmas. We wish you a Merry Christmas. We wish you a Merry Christmas and a Happy New Year. We wish you a Merry Christmas. We wish you a Merry Christmas. We wish you a Merry Christmas and a Happy New Year. Good times that we bring to you and your king. Good times that we bring in a Happy New Year. We wish you a Merry Christmas. We wish you a Merry Christmas. We wish you a Merry Christmas and a Happy New Year. Same salam testfe Idme Asrahuet. Same Nardos Tesfe Idme Asra and Seme Blaine Tudla Ime Zing. Sime Asema Tesfe Idme Sebat. በጣም ጎበዝ ናቸው። በጣም ጎበዞች። እናመሰግናለን እናመሰግናለን። ለእናንተም እደጉ እደጉ። ሰላም፣ አርሴማ፣ ናርዶስ፣ ብሌን እንደዚሁም ወላጆቻቸው አቶ ተስፋዬ ከበደና ወይዘሮ ልዩ ወርቅ ኤርሚያስም እዚሁ ስቱዲዮ ከነ ሰላም ጋር ይገኛሉ። እንኳን ደህና መጣችሁ። መልካም አዲስ ዓመት፣ መልካም ገና። ለእናንተም እንደዚሁ። አሁን ወደ ተከታዩ ዝግጅታችን እንተላለፋለን። ከምሽቱ 3 ሰዓት ከ36 ደቂቃ ሆኗል። በ19፣ በ22 እና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁን መደበኛ ስርጭት ነው እየተከታተላችሁ ያላችሁት። ተከታዩ የስፖርት ክፍለ ጊዜ ይሆናል። አዘጋጅና አቅራቢ ሰሎሞን ክፍሌ ኢትዮጵያዊው የኦሎምፒክ ጀግና ምሩፅ ይፍጠር አርፏል። በመተንፈስ ችግር ታሞ የቆየው ምሩፅ ይፍጠር በስደት ይኖር በነበረበት በካናዳ በሰባ ሁለት ዓመቱ ያረፈው ባለፈው ሳምንት ሐሙስ ነው። የምሽቱ የስፖርት ዝግጅት ታላቁን አትሌት ይዘከራል። የአትሌቲክሱ ስፖርት ቤተሰብ በምሩፅ ይፍጠር ከዚህ ዓለም በሞት መለየት ዜና ማዘኑን አሁንም እየገለጸ ነው። የዓለም አቀፉ አትሌቲክስ ፌዴሬሽኖች ማኅበር አይ ኤ ኤ ኤፍ ከትላንት በስቲያ ቅዳሜ ባወጣው መግለጫ እንደ አውሮፓውያን ዘመን አቆጣጠር በ1980 ኦሎምፒክ ሁለት የወርቅ ሜዳሊያዎችን በተሸለመው ምሩፅ ይፍጠር ከዚህ ዓለም በሞት መለየት ዜና ማዘኑን ገልጿል። በብዙዎች እምነት ምሩፅ በመካከለኛ ርቀት ሩጫ ውድድሮች በዓለም ተወዳዳሪ ያልተገኘለት አትሌት መሆኑን ያስታወሰው ዓለም አቀፉ የአትሌቲክስ ፌዴሬሽኖች ማኅበር በሰባ ሁለት ዓመት ዕድሜው ማረፉን ገልጿል። ምሩፅ በዓለም ደረጃ ከፍተኛ ዕውቅና ያገኘው የአርባ ዓመት ጎል ማሳይ ያለ በሺ ዘጠኝ መቶ ሰማንያው የሞስኮ ኦሊምፒክ በአምስትና ዐሥር ሺህ ተወዳድሮ በሁለቱም ርቀቶች የወርቅ ሜዳሊያዎችን ለሀገሩ ባስገኝበት ወቅት መሆኑንም መግለጫው አስታውሷል። በዚያ ውድድር ላይ ፍጥነቱን እየለዋወጠ መሮጡ ለድል እንዳበቃው ያስታወሰው ይኸው መግለጫ ይፍጠር ደ ሺፍተር ማለትም ይፍጠር ባለማርሹ የሚል የቅጽል ስም አትርፎለታል ብሏል። ምሩፅ ይፍጠር በሞስኮ ኦሊምፒክ በሁለቱም አምስትና አስር ሺህ ሲሮጥ ቁልፍ ተቀናቃኞቹን ግራ ያጋባ የነበረው አንዴ ፍጥነቱን በመጨመር ሌላ ጊዜ በመቀነስ እንደነበርና እቅዱም እንደሠራለት መግለጫው አስታውሶ ማርሽ ቀያሪው ሯጭ ሊባል የቻለው በዚያ ታክቲኩ ምክንያት መሆኑን ዘርዝሯል። ከአሰልጣኞቼ ጋር በተነጋገርነው መሠረት በሁለቱም ውድድሮች ላይ ለፍጻሜ 300 ሜትሮች ሲቀሩ እንድፈተለክ ነበርና ልምምዴንም በዚያው መሠረት መቀጠሌ ረድቶኛል ሲል ምሩጽ ከዓለም አቀፉ አትሌቲክስ ፌዴሬሽኖች ማኅበር ድረገጽ ጋር ከ12 ዓመታት በፊት ያደረገውን ቃለ ምልልስም መግለጫው አስታውሷል። ከውሳኔ ለመድረስ 300 ሜትር ትክክለኛው ስፍራ ነው። አልዘገየም፣ አልፈጠነም ብሏል ምሩጽ በዚያ ቃለ ምልልሱ። ምሩጽ ይፍጠር በኦሎምፒክ መወዳደር የጀመረው ከሞስኮ ስምንት ዓመት ቀደም ብሎ በ1972 ሚዩኒክ ጀርመን ላይ ነው። በዚያም በ10 ሺህ ተሳትፎ ሦስተኛ በመውጣት የነሐስ ሜዳሊያ አግኝቷል። በአምስት ሺህ መሮጥ ነበረበት ግን ዘግይቶ መጥቷል ተባለና ተሰረዘ። በ1976ቱ የሞንትሪያል ኦሎምፒክ ግን ኢትዮጵያ ባለመሳተፏ መወዳደር ሳይችል ቀረ። በመሐሉ ዓለም አቀፉ የአትሌቲክስ ፌዴሬሽኖች ማኅበር በዱስልዶርፍ ጀርመንና ሞንትሪዮል ካናዳ በ1977 እና 79 መሆኑ ነው። የዓለም ዋንጫ ውድድሮች በሁለቱም በአምስትና ዐስር ሺህ የወርቁም ሜዳሊያ ወስዷል። የምሩጽ ይፍጠር ስኬታማ ድሎች በርካታ የኢትዮጵያ አትሌቶችን እንዳነቃቃ ይነገራል። ዝነኛው አትሌት ኃይሌ ገብረ ሥላሴ ሩጫ የጀመረው ምሩፅ በሞስኮ ኦሎምፒክ ያስመዘገበውን ታሪክ ከሰማ በኋላ እንደሆነ ይናገራል። ምስክርነቱንም ሰጥቷል። ኃይሌ ከአሶሲየትድ ፕሬስ የዜና ወኪል ጋር ባለፈው ሳምንት ባደረገው ቃለ ምልልስ እርሱን መምሰል ፈለግሁ። እኔ ዛሬ ከዚህ ደረጃ የደረስኩት የእርሱን ፈለግ በመከተሌ ነው ብሏል። ምሩፅ ይፍጠር ጡረታ ከወጣ በኋላ በስፖርቱ ዓለም ቆይቶ በኢትዮጵያና እንደ አውሮፓውያን ዘመን አቆጣጠር ከ1998 ጀምሮ በስደት በኖረበት በካናዳ የሚገኙ አትሌቶችን በማሰልጠንና ምክር በመስጠት ቆይቷል። አራት ልጆችን አፍርቷል። ወደ አዲስ አበባ ልውሰዳችሁና የምሩጽ ይፍጠር ዜና እረፍት ከተሰማ በኋላ ኢትዮጵያ ስላለ ሁኔታ ከተባባሪ አዘጋጅ ገዛኸኝ ጽዮን መስቀል እንስማ። መቀጠል ትችላለህ ገዛኸኝ። የዚህ የደማቅ ታሪክ ባለቤት የሆነው ሻምበል ምሩጽ ይፍጠር ዜና እረፍት ከተሰማበት ካለፈው ዓርብ ማለዳ ጀምሮ ከመላው ኢትዮጵያ ማለትም ከክልሎች የሐዘን መግለጫዎች ተላልፈዋል። የኢትዮጵያ ፕሪሚየር ሊግ ሰባተኛ ሳምንት በአዲስ አበባና በክልል ከተሞች ጨዋታዎቹ ከመጀመራቸውም አስቀድሞ የሻምበል ምሩጽ ቀደምት ታላላቅ ድሎች በአጭር በአጭሩ እየተነገሩለት በሁሉም ስፍራ በአንድ ደቂቃ የሕሊና ጸሎት እንዲታሰብ ተደርጓል። በሌሎች ውዝድሮችና ስፖርት ነክ ስብሰባዎችም የታሪክ ሰሪው ምሩጽ በሕሊና ጸሎት ታስቧል። የኢትዮጵያ ወጣቶችና ስፖርት ሚኒስቴር የኢትዮጵያ አትሌቲክስ ፌዴሬሽንና ከብሔራዊ ኦሎምፒክ ኮሚቴው የተውጣጣ ቡድን ተቋቁሞ በሻምበል ምሩጽ አስከሬን አቀባበልና የቀብር ስነ ስርዓቱን በክብር እንዲሸኝ በዝግጅት ላይ መሆኑን ታውቋል። በአሁኑ ጊዜ የኢትዮጵያ አትሌቲክስ ፌዴሬሽን ፕሬዚደንት የሆነው አትሌት ኃይሌ ገብረሥላሴ ከሌሎች የስራ ባልደረቦቹ ጋር የሻምበል ምሩጽን የክብር ቀብር ስርዓት የተሳካ ለማድረግ እንደሚሰሩም ገልጿል። በሀያኛው የሞስኮ ኦሎምፒክ የዛሬ ሰላሳ ስድስት ዓመት መሆኑ ነው። ሻምበል ምሩጽ ስጠር በአምስትና አስር ሺህ ሜትር ያስመዘገበውን ውጤት በሬዲዮ እያዳመጠ የነበረው ኃይሌ የሰባት አመት ልጅ እንደነበር ገልጾ እሱም እንደ ምሩጽ ሯጭ ሆኖ የሀገሩን ስም ለማስጠራት ስሜቱ የተቀሰቀሰበት በዛን ወቅት መነሻው የምሩጽ ድል መሆኑን ኃይሌ አስታውሷል። ከምሩጽ ጋር ሀገር ወክለው የተወዳደሩ የእድሜ ኩዮቹ በአሁኑ ጊዜ በአሰልጣኝነት የሚገኙ እንደ ሻምበል ቶሎታ ቆቱ፣ ሻምበል እሸቱ ቱራና ሻምበል ዮሐንስ መሐመድ እንዲሁም ሌሎች ወጣት አትሌቶች ሳምንቱን በየመገናኛ ብዙሀኑ በምሩጽ ሞት የተሰማቸውን ጥልቅ ሐዘን ሲገልጹ ተሰምቷል። ነገ በካናዳ በኦርቶዶክስ ቤተ ክርስቲያን ፍትሀተ ጸሎት እንደሚደረግለትና በሳምንቱ መጨረሻም የምሩጽ አስክሬን ወደዚህ ወደ ሀገር ቤት እንደሚሸኝ ከኢትዮጵያ አትሌቲክስ ፌዴሬሽን ለመረዳት ችያለሁ። የሆነው በእኔ በኩል ያለው ሰለሞን አመሰግናለሁ። ገዛይን ጽዮን መስቀል ነበር። ከአዲስ አበባ ወደ ለንደን ሄደን አበቃለሁ። አቶ አለባቸው ደሳለኝ ይባላሉ። እራሳቸውን አስተዋውቀው ከምሩጽ ጋር እንዴት እንደሚተዋወቁና ስለ እርሱ ያላቸውን አስተያየት ያጋሩናል። አቶ አለባቸው በጣም አመሰግናለሁ ስለ ተሰጠኝ እድል። አቶ ሰለሞን አትሌት ምሩጽ ይፍጠር በኢትዮጵያ ታሪክ ውስጥ ታላቅ ቦታ ያለው ሰው ነበረ። በተለይ በሩጫው ዓለም ከናበበ ቢቂላ ከነማሞ ወልዴ በኋላ አረንጓዴው ጎርፍ እየተባሉ በቡድን ከሚጠሩት የኢትዮጵያ አትሌቶች ለብቻው የቅጽል ስም የተሰጠው ማርሽ ቀያሪው ምሩጽ በመባል የአለም ጋዜጠኞች ሁሉ ላንቃቸው እስኪ ሰጠቅ ድረስ የጩሁለት ታላቅ አትሌት ነው እኔም እንደ አንድ ኢትዮጵያዊ በተለይም በአትሌቲክሱ ፍቅር የተማረኩ ስለሆነ በነአበበ ብቂላ አሯሯጥና በነ ምሩጽ በነ ማሞ ወልዴ በኋላም በመጡት አትሌቶች ገናና በሆነ ስም ባላቸው በጣም ስለምማረክ ሞያዬም ደግሞ የፎቶግራፍ ጋዜጠኛ በመሆን በተለያዩ የአትሌቲክስ መንደሮች ላይ ስለምገኝ በተለይ ለኢትዮጵያ አትሌቲክስ ይህን የመሰለ የሀገር መኩሪያ እንግዲህ ታላቅ አትሌት ህይወቱ ያለፈው ደግሞ በስደት ላይ በመሆኑ ለመላው ኢትዮጵያኖች ሌላ ተጨማሪ ታላቅ ሀዘን ነው። ለመጨረሻ ጊዜ ያገኘሁት ለንደን ኦሎምፒክ ለማየት እዚህ ለንደን በተገኘ ጊዜ ነው። እኔም ለትውልድ እንዲተላለፍ ህይወት ታሪኩን በቪዲዮ ቀርጬ ስለነበረ ከትናንት ጀምሮ በዩቲዩብ ለቅቄዋለሁ። መላው ኢትዮጵያዊ በሙሉ ሊያዩ የሚገባ አሳዛኝ ታሪክ ያለው ታላቅ አትሌት ነው። በእውነት ጥልቅ የሆነ ሀዘን ነው የተሰማኝ። የእሱ መሞት ኢትዮጵያ አንድ ታላቅ ታላቅ ታላቅ የሆነ በአትሌቲክስ በዓለም አትሌቲክስ መንደር የጠፋ ሰው ማለት ይቻላል። ምሩጽ ይፍጠር አመሰግናለሁ። አቶ አለባቸው ደሳሌን ከለንደን። አድማጮች ስለ ኢትዮጵያዊው የኦሎምፒክ ጀግና ስለ ምሩጽ ይፍጠር ታሪክ በዚህች አጭር የስፖርት ፕሮግራም ዘርዝሮ ማብቃት አይቻልም። አጋጣሚውን ባገኘን ጊዜ እንመለስበታለን። በተረፈ ነፍሱን ይማርልን ለቤተሰቡ መጽናናቱን ይሰጥልን ዘንድ እንመኛለን። በዚሁ አበቃለሁ። እንግዲህ ለዚያ ለጀግና አትሌት ለምሩ ሲፍጠር ቤተሰቦች ለወዳጆቻቸው ሁሉ መጽናናትን እንመኛለን። ወደ ተከታዩ ዘገባችን እናልፋለን። ጤና ይቅርታ፣ የአፍሪካ ነክ ርዕሶች ነው ተከታዩ ዝግጅት። ማዕከላዊ አፍሪካ ውስጥ ሲቪሎችን የሚገድልና የወሲብ ጥቃት የሚያደርስ አንድ ታጣቂ ቡድን መፈጠሩ እየተሰማ ነው። የቡድኑ መጠሪያ 3 ትሪ አር የሚል ነው። ሪተርን፣ ሬክላሜሽን እና ሪሃቢሊቴሽን ከሚሉት የእንግሊዝኛ ቃላት የተወሰደ ነው ስሙ። ቃላቱ ሲተረጎሙ መመለስ፣ ማስመለስና መልሶ መቋቋም የሚሉ ናቸው። ሁማን ራይትስ ዋች የሚባለው የሰብአዊ መብቶች ተሟጋች ቡድን ይህ ትሪአር የሚባል ቡድን የሀገሪቱን ሰሜን ምዕራብ በማመስ በብዙ ሺህ የሚቆጠሩ ሰዎችን ከየመኖሪያ አካባቢዎቻቸው እንዲፈናቀሉ አድርጓል። ማዕከላዊ አፍሪካ ሪፐብሊክ ውስጥ ባልደረባችን ጆ ዲካፖዋ ዘግቧል። የአፍሪቃ ነክ ርዕሶች አዘጋጅና አቅራቢ አዳነች ፍሳህ ታቀርበዋለች። ከሶስት ዓመታት በፊት አንስቶ በማዕከላዊ አፍሪካ ሪፑብሊክ ግጭት ሲያካሂዱ የቆዩት አብዛኞቹ ሙስሊሞች የሆኑት ሴሌካ አማጽያን፣ ብዙዎቹ ክርስቲያን የሆኑት ጸረ ባላካ ሚሊሻ፣ እንዲሁም የጌታው ተከላካይ ሰራዊት የተባሉት አማጽያን ናቸው። አሁን ግን ሶስት አሮች የተባለው ታጣቂ ቡድን እየተጠናከረና እየተስፋፋ መሄዱን በሂማን ራይትስ ስለ አፍሪቃ ጉዳይ የሚያጠኑት ሊዩስማጅ ገልጸዋል። This is the first time that we're seeing a really serious rebel group emerge in the northwest of the country. በሀገሪቱ ሰሜን ምዕራብ ተጨባጭ የሆነ የአማጽያን ቡድን እንዳለ ለመጀመሪያ ጊዜ እያየን ነው። አምና ህዳር ወር ላይ ነበር የጀመሩት። ጠንክረው የወጡትና ቦታዎችን ለመቆጣጠር የቻሉት ግን ካለፈው መስከረም ወር ወዲህ ነው። የሶስት አሮች ቡድን አባላት ከፒዮል ወይም ከፉላኒዘር ሲሆኑ በካሜሩን በደቡባዊ ምዕራብ ቻድና በማዕከላዊ አፍሪቃ ሪፑብሊክ የሚዘዋወሩ ሙስሊም አርብቶ አደሮች ናቸው። ካለፉት ሦስት ዓመታት ወዲህ እኛ የሂማን ራይትስ ዎች ሠራተኞች ፒውሎች በጸረ ባላካ ምሊሻዎች ኢላማ የተደረጉባቸው ሁኔታዎችን መዝግበናል። ሰብአዊ መብታቸው ተረግጦ ከባድ ሥቃይ ደርሶባቸዋል። ይህ ቡድን የተመሠረተውም በአካባቢው ያሉትን ፒውሎች ጥቅምን ለማስጠበቅ እንደሆነ ተገልጿል። ይሁንና አሁን እንደምናየው እነሱ ራሳቸው እጅግ ከባድ የሰብአዊ መብት ረገጣ ተግባር እየፈጸሙ ናቸው። የሂዩማን ራይትስ ዋች ሰዎች በሶስቱ አሮች በተያዙ ቦታዎች ላይ ለአስር ቀናት ያህል ቆይተው የመዘገቡትን ማጭ ያብራራሉ። በመኪና ስንዘዋወር በእሳት ጋይተው የተቃጠሉና የተደመሰሱ መንደሮችን አይተናል። በአስር ሺዎች የሚቆጠሩ ሰዎች ከአካባቢያቸው መፈናቀላቸውን ባይናችን አይተናል። ተፈናቃዮችም ምንም አይነት እርዳታ ሳያገኙ ጫካ ውስጥ ነው የሚኖሩት። ሴቶችና አረጋውያን የሚገኙባቸው ላማ ተደርገው የተገደሉ ሰዎች ቤተሰቦችንና እማኞችን አነጋግረናል። ሂማን ራይትስ ዋች የወሲብ ጥቃት የተፈጸመባቸው ሰዎችንም እንዳነጋገረ ገልጿል። በማዕከላዊ አፍሪቃ ሪፑብሊክ ካሉት አማጽያን ማንኛቸውም ቢሆኑ ሲቪሎችን ከመጉዳት ወደ ኋላ አይሉም ይላሉ ሊዩስ ማጅ ይህን የሚያደርጉበት ምክንያት በጣም ቀላሉ ሲቪሎችን መግደልንና በሲቪሎች ላይ የወሲብ ጥቃት መፈጸም የመሳሰሉትን ከባድ ወንጀሎች በመፈጸም ተግባር ምንም አይነት ተጠያቂነት የለም። በብዙ አጋጣሚዎች በስብና ላይ የተፈጸሙ ወንጀሎች አሉ። እስካሁን ባለው ጊዜ ታዲያ አማጽያኑ ለሚፈጽሙት ወንጀል ተጠያቂ የሆነ የአማጺያን አዛዥ ወይም የአማጽያን መሪ የለም። በማዕከላዊ አፍሪቃ ሪፑብሊክ ወደ 13,000 የሚጠጉ የተባበሩት መንግስታት ድርጅት ሰላም ጠባቂዎች አሉ። ይሁንና ጥበቃ የሚደረግባቸው ቦታዎች ስፋት ስላላቸው በቂ ኃይል የላቸውም ይላሉ ማጅ። ይባስ ብሎ ደግሞ የፈረንሳይ ሰላም ጠባቂ ኃይል ከስድስት ሳምንታት በፊት ከአካባቢው ወጣ። በዛም ላይ የሀገሪቱ መንግስት ከመዲናይቱ ውጭ ብዙም የሚቆጣጠረው ግዛት የለም። አንድ አዎንታዊ ነገር የአውሮፓ ህብረት ሁለት ግብረ ኃይሎች የሚሆኑ የመንግስት ወታደሮችን እያሰለጠነ ነው። ፈረንሳይና ዩናይትድ ስቴትስ ደግሞ የተባበሩት መንግስታት ድርጅት የሰላም ጥበቃ ኃይሎችን ያሰለጥናሉ። በማዕከላዊ አፍሪቃ ሪፑብሊክ የተፈጸሙ ወንጀሎችን ማየት ያለበት ዓለም አቀፍ የወንጀል ችሎት ቢሆንም ችሎቱ አቻምና የጀመረው ምርመራ እስካሁን ባለው ጊዜ ያስገኘው ውጤት የለም። በሂውማን ራይትስ ዋች የአፍሪቃ ጉዳይ ጥናት የሚያካሂዱት ሊውስ ማጅ የተባበሩት መንግስታት ድርጅትና የማዕከላዊ አፍሪቃ ሪፑብሊክ ዓለም አቀፍና ብሔራዊ ዳኞች እንዲሁም አቃቢያነ ህግ የሚገኙበት ልዩ ችሎት በመቋቋም ላይ መሆኑ መልካም ነው ብለዋል። በሀገሪቱ ጊዜያዊ መንግስት ጸድቆ፣ አሁን በጅምር ላይ ነው። በመጪው ዓመት ማብቂያ ገደማ ላይ በሚገባ እንዲሰራ እንጠብቃለን። በዓይናችን ያየናቸው እጅግ ከባድ ወንጀሎች ተጠያቂነት ሊኖራቸው የሚቻልበት ሁኔታ ሊፈጠር የሚችልበት የተሻለ ዘዴ ነው። ይሁንና ተጠያቂዎችን ለፍርድ ለማቅረብ ተጠርጣሪዎችን ለማሰር መቻል ያስፈልጋል። ምናልባት የማሰሩን ተግባር በፋና ወጊነት ሊመራ የሚችለው የተባበሩት መንግስታት ድርጅት ሰላም ጠባቂ ተልእኮ ይሆናል ሲሉ ማጅ አስገንዝበዋል። አድማጮች፣ አማጽያን በማዕከላዊ አፍሪቃ ሪፑብሊክ ሲቪሎች ላይ ስለሚፈጽሙት ወንጀል የተቀናበረው ዝግጅት እዚህ ላይ ያበቃ። ሳምንት በሌላ ርዕስ እስክንገናኝ በደህና ቆዩን። አሁን ደግሞ የተከበራቸው አድማጮች ወደ ሳምንታዊው የሰኞ ዝግጅት ወደ ጤና እናልፋለን። ሰዎች የኤች አይ ቪ ምርመራ እንዲያደርጉና ቫይረሱ ከተገኘም መድኃኒቱን እንዲጀምሩ በሽታውን ለመዋጋትም የበለጠ ንቅናቄና የፖለቲካ ቁርጠኝነት እንደሚያስፈልግ የዩናይትድ ስቴትስ ዓለም አቀፍ የልማት ድርጅት ዩኤስኤአይዲ አሳሰበ። የበለጠ ተጋላጭ በሆኑ የህብረተሰብ ክፍሎች ላይ ያተኮረው ዘመቻ ውጤት እያመጣ መሆኑም ተገልጿል። በዩኤስኤአይዲ የገንዘብ ድጋፍ ከሚካሄዱ ፕሮጀክቶች አንዱ የሆነውን የድሬዳዋውን ማቆያ ማዕከል ጉብኝት የተከታተለው ዘጋቢያችን እስክንድር ፍሬው ቀደም ሲል በአብይ ረስ ያቀረበው ዘገባ ተከታይ ክፍል ይሆናል አሁን የሚቀርበው በዩኤስአይዲ የሚደገፈው ፕሮጀክት ዋና ኃላፊ ዶክተር እንዳለ ወርቅ አለማው ዋነኛ ስራቸው ቫይረሱ ያለባቸውን ሰዎች በመለየት ከህክምና ጋር ማገናኘት መሆኑን ገልጸዋል። በዋነኛነት የምንሰራው ኤች አይቪ በደማቸው ያለባቸው የህብረተሰብ ክፍሎችን በመለየት እና በህክምና በማገናኘት አሁን ሳይንስ የደረሰበት አንድ ሰው ኤች አይቪ በደሙ ውስጥ ካለና ህክምና ላይ ከተቀመጠ ኤች አይቪን የማስተላለፍ እድሉ በከፍተኛ ደረጃ እስከ 96 በመቶ ይቀንሳል። ይሄ በዋነኛነት የሚሰራው ለኤች አይቪ ከፍተኛ ተጋላጭ የሆኑ የህብረተሰብ ክፍሎች ላይ የሚሰራውን አገልግሎት የዲማንድ ክሬሽን በተለይ ለጤና አገልግሎቶች ተነሳሽነታቸው እንዲጨምርና በተከታታይ ሕክምናውን እየመጡ ኤች አይቪ ፖዘቲቭ በሚሆኑበት ጊዜ ወዲያውኑ በመለየት ወደ ሕክምና ሊንክ በማድረግ ለውጥ ለማምጣት የሚሰራ ፕሮጀክት ነው። ያ ለየት ያለ ያደርገዋል። አጠቃላይ ህብረተሰቡ ላይ የሚሰራው ስራ በበቂ ሁኔታ ኤች አይቪ ፖዘቲቭ የሆኑ ሰዎችን ለመለየት የሚያስችለውን በተለይ ኮስት ኢፌክቲቭ ሆኖ ታርጌትድ ሆኖ ኤች አይቪ በከፍተኛ ሁኔታ ያለባቸው ጂኦግራፊክ ኤሪያስ ወይም ደግሞ ቦታዎች ቦታዎችና የህብረተሰብ ክፍሎችን በመለየት ኤች አይቪን ለይቶ ለህክምና ማገናኘት ነው። በአብዛኛው የምንሰራው በዋነኛነት ለሴተኛ ዳሪዎች ላይ ሲሆን በሁለተኛ ደረጃ ደግሞ ደንበኞቻቸው ላይ በአንዳንድ ጥቅማ ጥቅሞችና በገንዘብ ደግሞ አልፎ አልፎ ወሲባዊ ግንኙነት የሚፈጽሙ የህብረተሰብ ክፍሎች እንደዚሁም ደግሞ ረጅም ርቀት የሚነዱ ሹፌሮች ላይ አብረን የምንሰራ ሲሆን በነዚህ የህብረተሰብ ክፍሎች ላይ አሁንም ከሌላው ህብረተሰቡ ከፍ ባለ ሁኔታ ኤች አይቪ እንዳለ ለማረጋገጥ ችለናል። እስቲ ከቅድሙ ፕሬዘንቴሽን ወይም ካደረጉት ገለጻ ልነሳ ና ድሬዳዋ ውስጥ በሺዎች የሚቆጠሩ ሴተኛ ተወዳዳሪዎች አሉ ብለዋል። 25 ከመቶ የሚሆኑ ደግሞ በየዓመቱ ይጨምራሉ። የዛን ቁጥር 25 ከመቶ ማሰራ እንግዲህ ቅድም ሲያብራሩ እሱን ቁጥር ይንገሩ። የመጀመሪያ አሁን በድሬዳዋ ውስጥ በሰራ ነው ጥናት መሰረት እራሳቸውን የለዩና ሌሎች ደግሞ ይህን ስራ ውስጥ እንዳሉ የለዩዋቸው አጠቃላይ ሆኖ 2202 ሴተኛ ዳሪዎች ሲኖሩ አገልግሎት ተጠቃሚዎቻችን ላይ በሰራ ነው ተጨማሪ ጥናት ደግሞ 25 በመቶ የሚሆኑ ካሉት ቁጥሮች 25 በመቶ የሚሆኑ ወይም ደግሞ ከእያንዳንዱ አራት ሴተኛ ዳሪዎች አንዷ በባለፈው አንድ አመት ውስጥ እንደ አዲስ እዚህ ከተማ ውስጥ የገቡ ናቸው። ስለዚህ ምንድነው ቁጥሩ ከጊዜ ወደ ጊዜ እየጨመረ የሚመጣ እንደሆነ እንደዚሁም ደግሞ እንቅስቃሴ በየአመቱ ሀያ አምስት በመቶ ይጨምራል። በየአመቱ ሀያ አምስት በመቶ ይጨምራል። ከዛ ውስጥም ደግሞ ከአንድ ከተማ ወደ ሌላ ከተማ የሚንቀሳቀሱ አሉ። እዚሁ ከተማ ውስጥ ሆነው ደግሞ አሁን ለምሳሌ እዚህ ከአንድ ሆት ስፖት ወይም ደግሞ ሴተኛ ዳሪዎች ከሚበዙበት ዴንሲቲ ካለው አካባቢ ወደ ሌላ አካባቢ ይቀይራሉ። ስለዚህ ይሄን ዳይናሚክ ጠብቆ መስራቱ በጣም ጠቃሚ ሆኖን ያገኘ ነው። ምክንያቱም የአቻ መሪዎቹና የአውትሪች ወርከሮቹ ኮሚኒቲ ውስጥ ያሉ የጂኦግራፊክ ኤሪያዎችና አዳዲስ የገቡ ሴተኛ ዳሪዎችን በመለየት የባህሪ ለውጥ ኮሚኒኬሽን የመስራት ወደ አገልግሎቱ እንዲገቡ የማድረግ ፣ ምርመራ የማድረግ ስራ ስለሚሰሩ ከሌላው ቦታ በተለየ ታርጌቲንግ ወይም ደግሞ አቅጣጫውን ጠብቆ በአስቸኳይ ጊዜ ውስጥ በፍጥነት የኤች አይቪ አዳዲስ የኤች አይቪ ኢንፌክሽኖችን ለይተን ሕክምና ላይ እንድናስቀምጥ እንደ ኮሚኒቲ ሌቨል ወይም ህብረተሰብ ውስጥ እንዳለ የኤች አይቪ መከላከል ስራ በጣም ረድቶናል። በዚሁ ማቆያ ማዕከል በክሊኒካል ነርስነት የምታገለግለው ወጣት ሰላማዊ ቲማም ተገልጋዮቹ ከፍተኛ ጠቀሜታ እያገኙ መሆኑን ታስረዳለች። ግማሾቹ ራሳቸውን ያወቁ ፖዝቲቭ ሆነው ራሳቸውን እየጠበቁ ሌሎችን የሚጠብቁ የማዕከሉ ተጠቃሚዎች አሉት። እንደዛውም ደግሞ ኔጌቲቭ ሆነው ራሳቸውን ለቀጣይ ኤች አይቪ እንዳይይዙ የሚማሩ ልጆች አሉ። በእነዚህ በፐርሰንት ብዙዎቹ በፐርሰንት ብዙ የሌለባቸው ይበዛሉ። ያለባቸውም ደግሞ ቁጥሯ አናሳ ቢሆንም አሉን። በማዕከል ውስጥ የሚታቀፉ ማለት ነው። አንቺ ስታየው እነኚህ ሴቶች እዚህ ባይመጡ ኖሩ ብለሽ ይሄ እኮ ችግር ይገጥማቸው ነበር። እዚህ በመምጣታቸው ይሄንን ጥቅም አገኘ ምት ወንድ ነው እጅግ በጣም ብዙ ማለት ከጤናው አኳያ ራሳቸውን ኤች አይቪ ሲጀምር ኤች አይቪ ምን እንደሆነ በምን እንደሚተላለፍ የማያውቁ ምንም አይነት እውቀት የሌላቸው ግን በዚህ ስራ ውስጥ የኖሩ አዳዲሶችም ነባሮችም ወደ እኛ ጋር መጥተው የባህሪ ለውጥ እንዲሁም ስለ ኤች አይቪ በቂ እውቀት የኮንዶም አጠቃቀማቸው አሻሽለው የተሻለ ሰው ሆነው ከዚህ ስራ ወጥተው የተሻለ ቦታ የደረሱ ብዙ እንትሮቻቸው አሉ። በጣም በሚገርም ሁኔታ ማለት ነው። እጅግ በጣም የሚያሳዝኑ ኢትዮጵያ ውስጥ እንዲህ አይነት በስራቸው በጣም የተጎዱ ሶሻል ብትለው፣ ኢኮኖሚ ብትለው፣ ሳይኮ ሶሻል ብትለው፣ ሳይካትሪ ላይ ራሱ ብዙ የተጎዱ እኛ ማዕከል መጣው የባህሪ ብዙ ለውጥን ያገኙ አመስግነውን ያለ የሄዱ ከዚህ ማዕከል ወጥተው ስቲል እስካሁን ድረስ የሚደውልልን እናንተ በመኖራችሁ የተሻለ ህይወት እንድኖር አርግቶኛል ተስፋ ከመቁረጥ ወጥች ያለው፣ ከሱስና ከተለያየ ራሴን አደጋ ከሚጥል ነገሮች ታቀብ ያለው፣ እንዲሁም ኤች አይቪ እንዳይዝ የበኩሌን ድርሻ አርግቼ ራሴንም ወገኔንም ጠቀም ያለው የሚሉ በጣም ብዙ እንትኖች አሉ። እርግጠኛ ነኝ ይሄ ማዕከል ባይከፈት ማለት ነው የእውነት ነው ምልክ ብዙዎቹ ኤች ኤችአይቪ ፖዚቲቭ ይሆናሉ። ራሳቸውን ሳያውቁ ይኖራሉ። ስለ ስራው አደገኝነት ሳይረዱ ይኖራሉ። እንዲሁም የትም በቅ ማለት አንዱ አንዱ የኢትዮጵያ ክፍላችን የሆነ ማህበረሰብ የጎደለ አይነት ነገር ይኖራል፣ በሳይኮሶሻልም በኢኮኖሚም በተለይ በጤናውም ዘርፍ ማለት ነው። ይሄ ማዕከል በመከፈቱ በጣም እጅግ በጣም ማለት ነው የእውነት ማለት የሚረዱንን ሰዎች እንድናመሰግር አርግቶናል። እኛ ያለነው በቅርበት ያለውን ነገር ስለምናውቅ ማለት ነው። በድሬዳዋ ከተማ የሚገኘው ይህ ፕሮጀክት ዩኤስአይዲ ከፍተኛ የገንዘብ ድጋፍ ከሚያደርግላቸውና በተለያዩ የሀገሪቱ አካባቢዎች ከሚገኙት አንዱ ነው። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። እስክንድር፣ እናመሰግናለን። ክቡራትና ክቡራን አድማጮች ዝግጅታችን ሊጠናቀቅ ጥቂት ደቂቃዎች ይቀራሉ። አሁን እንሰናበት ቆንጆ። እሺ፣ ምርጫም የለንም፣ ምርጫም የለንም። በምሽቱ ፕሮግራም ዋና አዘጋጅ አዳነች ፍስሀዬ እና በሌሎችም ባልደረቦቻችን ስም የምንሰናበታችሁ ስናስተናግዳችሁ የቆየ ነው ሰሎሞን አባተ እና ቆንጅታየንን እንደገና በአሁን ህይወቱ በ53 አመቱ ባለፈው በጆርጅ ማይክል ሙዚቃ ይሆናል የምንሰናበታችሁ እንግዲህ አብራችሁን ስለቆያችሁ እናመሰግናለን። የትግርኛ ዝግጅት ይቀርባል ከኛ ቀጥሎ። ዋን ሞር ትራይ ከጆርጅ ማይክል ጋር እስከ ዝግጅታችን ተጻ ተዋችሁ በኛ በኩል ደህና ደሩ ደህና ደሩ።